የአፍሪካ ሕብረት ርዕሰ ብሔሮች እና ምርሃይ መንግስታት ለሁለት ቀናት ያካሄዱት ጉባኤ ማመሻውን ይጠናቀቃል። አብዛኛው መሪዎች በመመለስ ላይ ቢገኙም የቀሩቱ በነጋታውም ቢሆን ተግባራቸውን በማገባደዳቸው ተከትለው የሚሄዱ ናቸው። በርካታ ነጥቦች ላይ የተወያዩ ሲሆን በሚቀጥለው ዘመናት የክፍለ ዓለሙ ምጣኔ ሀብት በእርዳታ ላይ የማተኮሩ ሂደት ደረጃ በደረጃ የሚያከትም እና አባላት ራሳቸውን መቻል እንዳለባቸው የልማት እቅዱን በማስፈጸም ረገድ የሚሰራ የኔፓድ ዋና ስራ አስፈጻሚ ዶክተር ኢብራሂም ማያኪ አስረድተዋል። ከስከ ሳ ሲኝፊ ፑል አፍሪክ ለአፍሪካ ይህ ምን ማለት ነው? ከእንግዲህ የአፍሪካ የልማት አጋር የሚባል እርዳታ ያከተመልት ነው። ልብ ብላችሁ ከሆነ የሰባትና የሃያዎቹ በኢንዱስትሪ በለጽጉ ሀገራት የሚባሉት ስብሰባዎቻቸውን ባካሄዱባቸው ወቅት በአዲስ መልክ የተንጸባረቀ መሰረተ ሀሳቦች የግሉ ዘርፍ ሚና ነው። የአሜሪካ፣ የአውሮፓ፣ የጃፓን ወዘተ የግሉ ዘርፍ ሚና በልማቱ አኳያ ሊጫወት የሚገባቸውን ሚና ነው የሚያወሩትና ታዲያ ይህ የግል ዘርፉ ትብብር አስተዋጽኦ ማለት ነው። የአፍሪካ ሕብረትን ለእድገት ጎዳና የሚወሰዱትን ውሳኔዎች ለተግባራዊነታቸው በማሻሻያ እንዲያስተባብሩና እንዲያስፈጽሙ የተሰየሙት የሩዋንዳው ፕሬዚዳንት ፖል ካጋሜ ናቸው። ኔፓድ ስለ አህጉራችን ልማት ላይ መርህ ቀርጿል። በተቻለ መጠን አፍሪካውያን ሊገለገሉበት በሚችለው ልማት ላይ ማለት ነው። ይህንን ደግሞ ከቀረቡት አማራጮች በአእምሯችን ላይ መቀረጽ ያለበት ነው። ወደፊት ተመካክረንበት የሚጸድቅ ነው የሚሆነው። ሌላው ዋነኛው ነጥብ በደቡብ ሱዳን ስላለው በኢጋድ ማለት በምስራቅ አፍሪካ በየነ መንግስታት ድርጅት በኩል ከህብረቱ በተጓዳኝ ያካሄደው አጠቃላይ ስብሰባ ነው። በአካባቢው ሀገራትና በኢጋድ ጉዳዮች ላይ ክትትል የሚያደርጉት አምባሳደር መሐመድ ድሪር በስብሰባው የተሳተፉት ናቸው። ሁልጊዜ ጥሰቶች ናቸውና የሚወገዙ የሚወቀሱ ሆነዋል። በጣም ውስብስብ የሚሆነው ምዕራፍ ነው። ምክንያቱም የመንግስት ስርዓት ወይም ጋቨርናንስ ምንለውን መከላከያ ወይም የሰራዊት መዋቅር የስልጣን ክፍፍልም ለወደፊት ቋሚ የሆነ ተግሶ አቆምም ያለበት ምዕራፍ ነው። ስለዚህ ከበፊቱ ከነበረው ምዕራፍ ያኛውም የራሱ ተግዳሮቶች ቢኖሩትም የተወሳሰበና አስቸጋሪ የሚችል እንደሆነ ተገምተዋል። ይሁን እንጂ አሁን በጥሩ ቁመና ላይ ኢጋድን የሚያቆየው የተባበሩት መንግስታት፣ የአፍሪካ ህብረት፣ የአለም አቀፉ ማህበረሰብ ሁሉንም ወገኖች በማወ ወያየቱ የደቡብ ሱዳን ችግር መፍትሄ የሚያገኘው ኢጋድ ስለተረባረበ ብቻ ሳይሆን ሲትሳም የሚባል አካል አለ። ይህ አካል በአካባቢው የተከሰቱትን ጥሰቶች ይቃኛል፣ ሪፖርት ያቀርባል። በነዛ ሪፖርቶች መሰረት ውሳኔዎች የሚወሰኑት በተባበሩት መንግስታት በኩል ለዚህ ጉዳይ ዋናው ጸሐፊው አንቶኒዮ ጉቴሬዝ ያሉት የሰላምን ድርድር ማጠናከር የሚለውን ዋስትና መስጠት ብቻ ሳይሆን ግጭቱን ማስቆሙ ላይ የተወሰነው እንዲከበር ከማድረጉ ላይ ነው። ይህ ካልተከበረ ግን ጠንካራ የሆኑ እርምጃዎች እንዲወሰድ ሁላችንም እዚህ በተስማማኑ መሠረት መሰረት ተፈጻሚ እንዲሆን ነው። እርግጥ ነው እርምጃዎችን የሚወስደው ኢጋድ ይሁን እንጂ፣ በእኛ በኩል ማንኛውንም አፍሪካ የምታደርገውን በደቡብ ሱዳን የሚወሰዱን አቋም ተባባሪ እና ድጋፍ የምናደርግ እንሆናለን። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቨለ ራዲዮ ከአዲስ አበባ